ትኩረት በአፍሪካ በተባበሩት መንግስታት ድርጅት የዩኤስ አሜሪካ አምባሳደር ኒኪ ሄሊ በዚህ ሳምንት በሦስት የአፍሪቃ ሀገራት ጉዞ አድርገዋል። ሄሊ በኢትዮጵያ፣ ደቡብ ሱዳንና ዲሞክራቲክ ኮንጎ ሪፐብሊክ እያደረጉት ጉዟቸው ዩኤስ አሜሪካ ከአፍሪቃ ጋር ያላትን ግንኙነትና የተባበሩት መንግስታት ድርጅት በአህጉሩ የጀመራቸውን የሰላም ማስከበር ተልእኮዎችን በቅርብ የመመልከት ዓላማ ነበረው። ዶናልድ ትራምፕ ስልጣን ከያዙ ካለፉት አስር ወራት ወዲህ አንድ ከፍተኛ የዩኤስ አሜሪካ ባለስልጣን ወደ አፍሪቃ ሲጓዝ ኒኪ ሄሊ የመጀመሪያዋ ናቸው። ይኸው ጉዟቸው ፕሬዝደንት ዶናልድ ትራምፕ አሜሪካ ትቅደም የሚል መርህን ማስቀደም በያዙበት በአሁኑ ጊዜ ዩኤስ አሜሪካ በአለም አቀፍ ደረጃ የመሪነቱን ቦታ ለመያዝ ያላትን ፍላጎት ግልጽ ያደርጋል ተብሎ ይጠበቃል። ፕሬዚደንት ዶናልድ ትራምፕ አሜሪካ ትቅደም ሲሉ ብዙ ጊዜ አለም አቀፍ ውሎችንና ድርጅቶችን ለመቃወሚያ ነው የሚጠቀሙበት። እንደ ትራምፕ አባባል እነዚህ አለም አቀፍ ውሎችና ድርጅቶች የዩኤስ አሜሪካን ጥቅም የማያስጠብቁ የስራ ቦታ የሚያጠፉ ተጨማሪ ገንዘብ የሚያስወጡና ዩኤስ አሜሪካንም የማታስተማምን ቦታ አድርገው የሚያቀርቡ ናቸው። ይህ ትራምፕ በምርጫ ዘመቻ ወቅት ያሰሙት የነበረውንና አሁንም የቀጠሉትን አነጋገራቸው በውጭ ፖለቲካው መድረክ ላይ እንዴት ተግባራዊ ማድረግ መቻሉ ግን ዛሬ ከዘጠኝ ወራት በኋላም ግልጽ አልሆነም። የዩኤስ አሜሪካ የፊናንስ ድጋፍና የፖለቲካ ታታሪነት በዓለም አቀፍ ደረጃ ትብብር የሚቀንስበት ሁኔታ ለዩኤስ አሜሪካ ጠቃሚ እንዳልሆነ ታዛቢዎች ይናገራሉ። ዶናልድ ትራምፕ በምርጫ ዘመቻ ወቅት ለደጋፊዎቻቸው የገቡትን ቃል በተቀራረበች ዓለም የውጭ ፖለቲካ መድረክ ላይ ገቢራዊ ለማድረግ ሙከራቸውን ቀጥለዋል። ኒኪ ሄሊ በመጀመሪያው የአፍሪቃ ጉዞዋቸው ከርዕሳነ ብሔር እና ከመራሃያነ መንግስታት ጋር ካደረጉት ግንኙነት በተጨማሪ በደቡብ ሱዳን እና በዴሞክራቲክ ኮንጎ ሪፐብሊክ ለሚካሄዱት የተባበሩት መንግስታት ድርጅት ሰላም አስከባሪ ተልዕኮዎች ስራ ትልቅ ትኩረት ሰጥተዋል። በኢትዮጵያ በጋምቤላ የሚገኘውን በብዛት የደቡብ ሱዳን ስደተኞች የሚገኙበትን የመጠለያ ጣቢያ የጎበኙት ኒኪ ሄሊ ሀገራቸው የደቡብ ሱዳንን ሕዝቦች እንደማትረሳ ገልጸዋል። አንረሳችሁም። ጉዳዮቹን ወደ ጎን አንተውም። አይናችንንም አንጨፍንም። ታሪኮቹን ሰምተናል። የሚደረገውንም አሳዛኙን ድርጊት እናውቃለን። ማገገሙ በጣም ረዥም ጊዜ እንደሚወስድ እናውቃለን። ሆኖም ዩኤስ አሜሪካ የደቡብ ሱዳንን ህዝብ አትተወውም። ሰላምና ጸጥታ በዘላቂነት እንዲሰፍን የሚቻለንን ሁሉ እርዳታ እናደርጋለን። የስደተኞቹ ሁኔታ ያሳዝናቸው ኒኪ ሄሊ በጁባ ከደቡብ ሱዳን ፕሬዝደንት ሳልቫኪር ጋር ከተወያዩ በኋላ በሰጡት መግለጫ የሀገሪቱ ሁኔታ አሳሳቢ መሆኑንም ገልጸዋል። የዩኤስ አሜሪካ መንግስት በፕሬዝደንት ሳልቫኪር ላይ አመኔታ ማጣቱንም ተናግረዋል። እዚህ የመጣሁት ለመናገር አይደለም፣ በተግባር መተርጎሚያው ጊዜ አሁን ነው ለማለት እንጂ ከዚህ በኋላ አንጠብቅም። ለውጥ ማየት እንፈልጋለን። አሁኑኑ ማየት እንፈልጋለን። በመንግስቱ ላይ እምነት አተናል። ያን እምነት መልሰን ማግኘት ይገባናል። ይህን ማግኛ ብቸኛው መንገድ ሁሉንም ሰዎች መንከባከብ ነው። ፕሬዚደንት ሳልቫኪር የአንድ ጎሳ ወይም የአንድ ቡድን ብቻ ሳይሆን የሁሉም ፕሬዚደንት ናቸው። መሪ ለመሆን ደግሞ ሁሉንም ሰዎች ለመንከባከብ ፈቃደኛ መሆን ይገባል። ይህ ጠንካራ መልእክት ነበር። ሆኖም በሌላ በኩል እርሳቸው ይህን አዳምጠዋል ተቀብለዋልም፣ ለውጥ እንደሚያደርጉም ቃል ገብተዋል። በደቡብ ሱዳን እና በኮንጎ ዴሞክራቲክ ሪፐብሊክ የተጀመሩት የተባበሩት መንግስታት ድርጅት ሰላም አስከባሪ ተልዕኮዎች የተቀመጠላቸውን ዓላማ በሚገባ ከግብ ያላደረሱ ግዙፍ ወጪ ብቻ የፈጁ ናቸው ሲሉ ሄሊ በተደጋጋሚ በመውቀስ የተባበሩት መንግስታት ድርጅት ሰላም ማስከበሪያ ተልዕኮዎች ቅድሚያ ተሰጥቷቸው ተሃድሶ እንዲደረግባቸው ሀሳብ ሲያቀርቡ ተሰምተዋል። ከዚህ ባለፈም የሰላም ጥረቶችን በሚያሰናክሉ መሪዎች ላይ ግፊት ማሳረፍ እንደሚገባም አሳስበዋል። የአሜሪካውያኑ የብሩኪንግስ የፖለቲካ ጥናት ተቋም የውጭ ጉዳይ ፖሊሲ ተንታኝ ሀዲ እንደሚሉት ግን በዚህ ረገድ ትልቅ ለውጥ ይኖራል ብለው አያስቡም። በዚህ ፈንታ እንደ ሀዲ አስተያየት የዩኤስ አሜሪካ ባለስልጣን የመጀመሪያ የአፍሪካ ጉብኝት መረጃዎችን ለመሰብሰቢያ ነው የሚያገለግለው። ፕሬዚደንት ትራምፕም ሆኑ ኒኪ ሄሊ በአፍሪቃም ሆነ በእነዚህ አስቸጋሪና ከባድ ጉዳዮች ላይ የመስራት ተሞክሮ አላቸው ብዬ አላስብም። በቅርብ አብረዋቸው የሚሰሩ ጓዶቻቸውም ቢሆኑ እንዲሁ። አሁን እየተደረገ ያለው ወደ ቦታው በመሄድ ሁኔታዎችን የመመልከትና የማጣራት ስራ ነው። የኒኪ ሄሊ የመጀመሪያ የአፍሪቃ ጉዞ በአሁኑ ጊዜ ብዙ ማነጋገር ይዟል። ምክንያቱም አራት አሜሪካውያን ወታደሮች በኒጀር ከሞቱ ከጥቂት ጊዜ በኋላ ነው የተደረገው። ወታደሮቹ በብዙ የአፍሪቃ ሀገራት ጸረ ሽብር ዘመቻ የሚያካሂደው የዩኤስ አሜሪካ የአፍሪቃ እዝ በምህጻሩ የአፍሪኮም አባላት ነበሩ። ይህ የአራቱ አሜሪካውያን ወታደሮች ሞት የዩኤስ አሜሪካን መንግስት አዳጋች ሁኔታ ውስጥ እንደጣለው በለንደን የስኩል ኦፍ ኦሪየንታል አንድ አፍሪካን ስታዲስ የፖለቲካ ሳይንስ ምሁር ፊል ክላርክ ገልጸዋል። የዩኤስ አሜሪካ ልዩ ኃይላት አባላት ከሁለት ሳምንታት በፊት በኒጀር መሞታቸው አፍሪኮም ከረዥም ጊዜ አንስቶ በአህጉሩ የሚያደርገው እንቅስቃሴ ምን ያህል ሰፊ መሆኑን አጋልጧል። በእነዚህ አፍሪካውያን ሀገራት ውስጥ የዩኤስ አሜሪካ ጦር ኃይላት መሰማራታቸው ብዙ አሜሪካውያንን በጣም አስገርሟል ብዬ አስባለሁ። አፍሪካውያኑ አስተናጋጅ ሀገራትም በጸጥታው ጥበቃ ጉዳይ ላይ ከዩኤስ አሜሪካ በአሁኑ ጊዜ ግልጽ ምላሽ እንደሚጠብቁ ፊል ክላርክ አመልክተዋል። አፍሪኮም has always እንቅስቃሴው በግልጽ የማይታወቅ አካል ነው። ብዙ ሰዎች ከሚያስቡት በላይ በብዙ የአፍሪካ ሀገራት ውስጥ ይንቀሳቀሳል። አፍሪኮም በትክክል ምን እየሰራ እንደሆነ ለሚገኝባቸው አፍሪካውያት ሀገራት ራሱ ግልጽ አይደለም እና አፍሪኮም ቢያንስ በፕሬዝደንት ትራምፕ አመራር ስር የዩኤስ አሜሪካ ጸጥታ እንቅስቃሴ ትኩረትን ስለሚያገኝ የዚሁ እዝ ልዩ ኃይላት ምን እያደረጉ መሆናቸውን በተመለከተ ጥንቅ ግልጽነት እንዲኖር ይኸው መረጃም ይፋ እንዲሆንና ስራቸውን እንዴት እያከናወኑ መሆኑን የማወቅ ፍላጎት ይኖራል። አፍሪቃውያኑ መሪዎች ግን በጸጥታ ጉዳይ ብቻ ሳይሆን ዩ ኤስ አሜሪካ በአፍሪቃ አኳያ የምትከተለው ፖሊሲ አቋምም ምን መሆኑን ኒኪ ሄሊ በግልጽ እንዲያሳውቁ መፈለጋቸውን ግልጽ አድርገዋል። ምክንያቱም እስካሁን አፍሪቃ በአሜሪካውያን ባለስልጣናት የውጭ ፖሊሲ መግለጫዎች ላይ እምብዛም ሳትጠቀስ ነው የታለፈችው። ፕሬዚደንት ዶናልድ ትራምፕ ስልጣን ከያዙ በኋላ ማዕከላይ የሚባሉ አፍሪቃን የሚመለከቱ ብዙ ዲፕሎማሲያዊ የስልጣን ቦታዎች እስካሁን ሰው አልተሾመላቸውም። ያም ቢሆን ግን አፍሪቃን በተመለከተ በዩኤስ አሜሪካ አንዳንድ የፖሊሲ አቅጣጫዎች መታየታቸውን በለንደን የስኩል ኦፍ ኦሪየንታል እንድ አፍሪካን ስታዲስ የፖለቲካ ሳይንስ ምሁር ፊል ክላርክ መታዘባቸውን አመልክተዋል። በተለይ የሀገሪቱ የውጭ ጉዳይ ሚኒስቴር ቅድሚያ ከሚሰጣቸው የሰብአዊ እርዳታ፣ የሰብአዊ መብትና ዲሞክራሲ ጥያቄዎች ራሱን ያራቀበትን ሁኔታ እናያለን። በዚህ አንጻር ትኩረቱን በዩኤስ አሜሪካና በአፍሪቃ መካከል አዲስ የንግድ ግንኙነት የሚፈጥርበትን መንገድ የሚፈጥርበትን መንገድ መክፈት የሚቻልበትን ተጨማሪ ሙከራ እያደረገ ያለበትን ትልቅ ለውጥ እያየን ነው። ከዚህ ባለፈም የዩኤስ አሜሪካ አስተዳደር ለሀገሩ በአፍሪቃ የንግዱን ሁኔታ ለማመቻቸት ሲል በአፍሪቃውያኑ ላይ ግፊት ሊያሳርፍ ይችል ይሆናል የሚል ስጋት መኖሩን ክላርክ ጠቁመዋል። ትራምፕ ከሁለት ሳምንታት በፊት ብዙዎቹ ጓደኞቻቸው በአፍሪቃ በሚያደርጉት ታታሪነት ለመበልጸግ ይፈልጋሉ ሲሉ ያሰሙት አስተያየት በአህጉሩ በጠቅላላ እንደ ማስጠንቀቂያ ደውል ነው ያቃጨለው። ይህ አባባላቸው ምናልባት አፍሪቃውያን መንግስታት የንግዱን ማከላከያ እንዲያነሱ ለማስገደድ ና ለዩኤስ አሜሪካ የሚመች አዲስ የንግድ ሁኔታ እንዲፈጥሩ የሚያስገድድ ሊሆን ይችላል የሚል ስሜት ፈጥሯል። ይሁን እንጂ ለ ለአፍሪቃ መንግስታት ግን በገሃድ ምን ያህል ጥቅም ሊያስገኝ ይችላል የሚለውን ጥያቄ አልፎታል። እንግዲህ በኒኪ ሄሊ የመጀመሪያው የአፍሪቃ ጉዞ አሜሪካ ትቅደም የሚለው የዶናልድ ትራምፕ አነጋገር ዩኤስ አሜሪካ ለምትከተለው የአፍሪቃ ፖሊሲ የሚሰራ መሆን አለመሆኑ ወይም የትራምፕ መንግስት የትብብሩን ፖሊሲ ይከተል እንደ ውሃ አይሆን እንደ ታዛቢዎች አስተያየት ወደፊት የሚለይ ይሆናል።